ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ¶¶ I think that the party is a very effective mass mobilizing party, that it can get people to do what it asks them to do. That not only is it the 100%... ፓርቲው በጣም የተዋጣለት የህዝባዊ አደረጃጀት ሰንሰለትን በሥራ ላይ የሚያውል የፖለቲካ ኃይል ነው። ሰዎች የጠየቃቸውን ሁሉ እንዲያደርጉ የሚያስችል ብቃት አለው። ሼሪ ላይንስ ይባላሉ። የአፍሪካ ቀንድ ጉዳዮች የፖለቲካ ትንታይ ናቸው። ዝርዝሩን በአብይ ርዕስ እናቀርባለን። የዛሬ መደበኛ ቅንብሮች ደግሞ ዲሞክራሲ በተግባር አሜሪካና፣ ሕዝቧ እንዲሁም ሴቶችና ቤተሰብ ናቸው በቅደም ተከተል ይቀርባሉ። የምሽቱ ዓለም ዜና በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ ሕዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ ዓለም ከትላንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። የዩናይትድ ስቴትሱ የመከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሳለፍ ወይም ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍ አለባት ሲሉ ጥሪ ያደረጉ የሚሉት ይገኙበታል። ጤና ይስጥልኝ አድማጮች፣ እንደምን ሁላቸው አምሽታቸዋል። የዛሬ ረቡ ሰኔ 10 ቀን 27 ዓ ም ዝግጅታችን ይዘን ቀርበናል። የምናስተናግደውን የአዲሱ አበበና እኔም አሉላ ከበደንን። በቅድሚያ እንግዲህ የምሽቱን የዓለም ዜና እናሰማለን። በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የሕዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ አለም ከትላንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። አቶ ሳሙኤል ቀደም ሲል በምርጫው ዘመቻ ወቅት የግድያ ማስፈራሪያ ከደህንነት ሰራተኞች ይደርሳቸው እንደነበር በፌስቡክ አማካኝነት ባሰራጩት መልእክት መግለጻቸው ይታወቃል። አቶ ሳሙኤል ተደብድበው መገደላቸውን በእጅ የሚገኝ ሐኪም የተፈረመበት ሪፖርት ቅጂ ያረጋግጣል ሲሉ በጎጃም የሰማያዊ ፓርቲ ጽህፈት ቤት ኃላፊ አቶ አሻግሬ ታምር ገብሬ ተናግረዋል። ፖሊስ አንድ ተጠርጣሪ በቁጥጥር ስር መዋሉም ተዘግቧል። የመንግስቱ ቃል አቀባይ አቶ ሽመልስ ከማል በበኩላቸው ለሮይተርስ የዜና ወክል በሰጡት ቃል በአቶ ሳሙኤል ላይ ጥቃቱን ያደረሰው ግለሰብ በቁጥጥር ስር ውሏል፣ ሌላው ተባባሪው እየታደረ ነው። ጉዳዩ ግን ምንም ከፖለቲካ ጋር የሚያያይዘው ነገር የለም ነው ያሉት። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍ አለባት ሲሉም ጥሪ አድርገዋል። በቂ የሚሰኝ ቁጥር ያለው ሰራዊት መልምለው አላቀረቡም ያሉት የዩናይትድ ስቴትሱ መከላከያ ሚኒስትር ቁጥሩ 24 ሺህ የሚደርስ የኢራቅ ጦር በአራት የተለያዩ የማሰልጠኛ ማዕከሎች ለማሰልጠን ለጸደይ ለተያያዘው እቅድ እስካሁን ያገኘኑ የምልምሎች ቁጥር 7000 ያህል ብቻ ነው ሲሉም ሚስተር ካርተር ለዩናይትድ ስቴትስ ምክር ቤት የጦር ጉዳዮች ኮሚቴ አስረድተዋል። ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን መጠነ ሰፊ የሀገሪቱን አካባቢዎች መቆጣጠሩ ይታወቃል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አምባር ክፍለ ሀገር የሚገኘውን የኢራቅ እግረኛ ጦር የሚረዱ 450 የጦር አማካሪዎች እንዲላኩ መፍቀዳቸው ይታወቃል። የስዊስ አቃቤ ህግ ባለስልጣናት እንደ አውሮፓውያን የዘመን አቆጣጠር በ2018ና በ2022 ለሚካሄዱት የዓለም እግር ኳስ ዋንጫ ውድድሮች አዘጋጅነት በሀገሮች መካከል ከተደረጉት ፉክክሮች ጋር የተያያዙ በህገወጥ መንገድ የተገኘ ገንዘብን ወደ ህጋዊ ገበያ ለማስገባት ሳይደረጉ አልቀሩም ያሏቸውን 53 ህገወጥ ዝውውሮች እየመረመሩ መሆናቸውን አስታወቁ። የስዊስ ጠቅላይ አቃቢ ህግ ማይክል ላውበር ዛሬ እንዳመለከቱት የተባሉት ህገ ወጥ ዝውውሮች የታወቁት በህገ ወጥ መንገድ የተገኘን ገንዘብ ወደ ህጋዊ ገበያ ለማስገባት የሚደረጉ ጥሮቶችን ለመቆጣጠር በመላው አገሪቱ ባንኮች በተዘረጋው ጠቋሚ ስርዓት አማካኝነት ነው። የምርመራው ሂደት የፊፋውን ፕሬዝዳንት ሴፕ ብላተርን ቃል ሊቀበል ወይም ቃል መቀበል ሊጨምር እንደሚችል ላውበር ለጋዜጠኞች በሰጡት አስተያየት አስረድተዋል። ብላተር የዓለሙን የእግር ኳስ ፌዴሬሽን ለመምራት አምስተኛ ዙር ቢመረጡም ተቋሙን ያተራምሰውን የሙስና ቅሌት ዜና ተከትሎ ግን ስልጣናቸውን በፈቃዳቸው ለመልቀቅ መገደዳቸው ይታወሳል። የስዊስ መርማሪዎች እንደ አውሮፓውያን ዘመን አቆጣጠር በ2018ና በ2022 ዓ ም የሚካሄዱትን የዓለም እግር ኳስ ዋንጫ ውድድሮች እንደ ቅደም ተከትላቸውም ሩሲያና ኳታር እንዲያዘጋጁ ከተወሰዱ ውሳኔዎች ጋር ተያይዘው ተገቢ ያልሆነ አያያዝና በህገወጥ መንገድ የተገኘን ገንዘብ ወደ ህጋዊ ገበያ ለማስገባት ተደርገዋል በሚል የቀረቡ ውንጀላዎችን እየመረመሩ መሆናቸውን አስታውቀዋል። ማብቂያ ያላገኘ የሚመስለውን ያልተቋረጠውን ውዝግብ ተከትሎም ፊፋ እንደ አውሮፓውያን የዘመን አቆጣጠር በ2026 ዓመተ ምህረት የሚካሄደው የዓለም ዋንጫ ጀምሮት የነበረውን የአዘጋጆ አገሮች ፍክክርም ለጊዜው እንዲቋረጥ ማድረጉ አይዘነጋም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ሩሲያ ወረራ ብትሰነዝር መከላከል እንዲቻል በማለት በምስራቅ አውሮፓና በቦልቲክ አገሮች ኃይሎቿን ልታሰፍር መሆኑን ዘገባዎች ጠቆሙ። ይህ የዩናይትድ ስቴትስ እቅድ የተወራው ታዲያ በሌላ በኩል ብዙዎች የምዕራብ አውሮፓ አገሮች የምስራቆቹን የኔቶ አባል አገሮች ከጥቃት ለመከላከል ወታደሮች መላኩ ላይ እያመነቱ መሆናቸውን አንድ አዲስ ግምገማ ባመለከተበት በአሁኑ ወቅት ነው። የዩናይትድ ስቴትስን እቅድ አስመልክቶ በቀዳሚነት የዘገበው ደ ኒውዮርክ ታይምስ ጋዜጣ፣ ዋይት ሃውስ በበኩሉ እቅዱ ገና በጅምር ደረጃ ላይ ነው ብሏል። የአሜሪካ ድምፁ ዘጋቢ አልፔስን ከሎንዶን ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርባል። ኔቶ ለምስራቅ አውሮፓ ሸሪኮቹ የሚሰጠውን ወታደራዊ ሥልጠና በከፍተኛ ደረጃ ካሳደገ ሰነባብቷል። ሀገራቱ ቀድሞ በሶቪየት ኅብረት ቀለበት ውስጥ የነበሩ ናቸው። እናም የዩናይትድ ስቴትስ ትልም እውን ከሆነ ሩሲያ አዲስ ለወሰደችው የማናለብኝ ፖሊሲ የአሜሪካን ምላሽ ከፍ ወዳለ ደረጃ ያሳድጋል ማለት ነው። ማልከም ቻልመርስ በዩናይትድ ስቴትስ ሮያል አገልግሎት ተቋም የጥናት ክፍሉ ዳይሬክተር ናቸው። ኔቶ በሩሲያ ጎረቤቶች በፖላንድ በቦልቲክ ሪፐብሊኮችና በሩሜኒያ በሩሜንያ ደረጃ በደረጃ እየገዘፈ መጥቷል ሁኔታው ደግሞ ሩሲያ ወረራ ማካሄዷን ካላቆመች የሚቀጥል ይመስለኛል ከወረራዎቹ መካከል ሩሲያ ባለፈው ዓመት በዩክሬን የክሪሚያ ግዛት የፈጸመችውን በምስራቅ ዩክሬን ለሽምቅ ተዋጊዎቹ የምትሰጠውን እገዛ የኔቶን መከላከያ ለመተናኮስ በወታደራዊ አየር ኃይሎቿ የሚደረጉ በረራዎችን ያካትታል። አሁንም ግን ፒዩ የጥናት ማዕከል ባካሄደው ግምገማ ግማሽ የሚጠጉ የህብረቱ ሀገራት ህዝቦች የምስራቅ አውሮፓን ሸሪኮች ለመከላከል ከሩሲያ ጋር ጦርነት ማካሄድ አለብን ብለው ያምናሉ። ሩሲያ በርግጥ አምርራ አንደኛውን የኔቶ አባል ሀገር ካጠቃች ግን አስተያየቶች ፈጥነው ሊቀየሩ ይችላሉ። የህብረቱ መሪዎችም መሰረታዊ የሆነውን የህብረቱን ቃል ኪዳን ማለትም በጋራ ለመከላከል የገቡትን ቃል ኪዳን ተግባራዊ ለማድረግ ከባድ ፈተና ይገጥማቸዋል ሲሉ ፓውል ስዊዲኪ የተባሉ ሌላ የአውሮፓ የምርምር ተቋም ባልደረባ ያስረዳሉ። የኢጣሊያ ፖሊሶች ከፈረንሳይ ጋር በሚያዋስነው ድንበር አካባቢ በምትገኝ ከተማ በርካታ አፍሪካውያን ስደተኞችን ጎትተው ማንሳታቸው ተዘገበ። የተንገላቱ የተባሉ ስደተኞች ፖሊሶች ያነሷቸው የብረት ማስታወቂያዎች ምሰሶዎችን የሙጥኝ ብለው ሲታገሉ፣ አንዳንዶቹ ደግሞ ጄኔቫ መልሱን ተሻግሮ ወደሚገኘው ግዙፍ አለቶች እየዘለቁ ሲታዩ ነው ተብሏል። አንድ የሆደ ባሰው ሱዳናዊ ስደተኛ ሰዎች እኮነን እንስሳ አይደለንም። ጥቁሮች ነን አፍሪካውያን ነን፣ ግን ሰዎች ነን በማለት ለፖሊሶቹ ብሶትን ሲያሰማ ተመልክቷል። ትላንት ሉክሰምበርግ ውስጥ የተሰበሰበው ሀያ ስምንት የአውሮፓ ሕብረት ሚኒስትሮች በዚህ የአውሮፓውያን አመት ከመካከለኛው ምስራቅ እና እንዲሁም ከሰሜን አፍሪካ የገቡትን አንድ መቶ ሺህ ስደተኞች በጋራ ለመከላከል በቀረበው እቅድ ላይ መስማማት ሳይችሉ መቅረታቸው ተዘግበዋል። የግሪክ ማዕከላዊ ባንክ ከዓለም አቀፍ አበዳሪዎችና ስምንት ስምምነት ላይ መድረስ አልቻለም። የኢኮኖሚ ውድቀትና የገቢ ማሽቆልቆል ሊከሰት ይችላል፣ ምናልባትም የዩሮዞን አንደኛውን ያስወጣታል ሲል አስጠንቅቋል። ማዕከላዊ ባንኩ ማስጠንቀቂያ የሰጠው ዛሬ ባወጣው መግለጫ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂማን ራይትስ ዋች ዓለም አቀፍ እውቅና ያለውን የሊቢያ መንግስት ተጠያቂ አድርጓል። ቡድኑ በምስራቃዊ ሊቢያ በአገር ውስጥ ግዛት ሚኒስቴርና በጦር ቁጥጥር ስር በሚገኙ ሶስት እስር ቤቶች አረጋገጥኩ ያላቸውን ጥሰቶችም ዘርዝረዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ቮይስ ኦፍ አሜሪካ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳቸው አዲስ አበበና አሉላ ከበደ ነን። አሁን የዕለቱን አብይ ርዕስ በኢትዮጵያ ግንቦት 16 ቀን በተካሄደው አምስተኛ ብሔራዊ ምርጫ ገዢው ፓርቲ ኢህአደግ እስካሁን ውጤታቸው ይፋ ከሆነው ጊዜያዊ ውጤቶች መቶ በመቶ እንዲያሸንፍ ያስቻሉ አደረጃጀቶችና የፖለቲካ አምዶች ምንድን ናቸው? በዋሽንግተን ዲሲ በትናንት ዕለት በፍሪደም ሃውስ ተቋም የተካሄደ አንድ ውይይት አጠቃላይ የኢትዮጵያን የፖለቲካ ሂደትና የተቋማት ነጻነትን የመረመረ ነበረ። ገዢው ፓርቲ ኢህአደግ መንግስታዊና ምጣኔ ሀብት አቅሞችን በስፋት ተጠቅሞ ህዝቡን የማደራጀት ብቃቱን በተመለከተ ምሁራን ትንታኔ የሰጡበት ጉዳይ መሆኑን በስፍራው የተገኘው ባልደረባችን ሄኖክ ሰማግዜር ዘግቧል። በምርጫ 2005 ኢህአዴግና አባል ድርጅቶቹ እንዴት አድርገው እስካሁን ይፋ በሆኑ ጊዜያዊ ውጤቶች ሙሉ በሙሉ እንዳሸነፉ ብንጠይቅ ሁሉም እንደይታው በርካታ መልሶችን ይሰጣል። የተቃዋሚ ፓርቲዎች ምርጫው ከድምፅ መስጫ ኮረጆችን ማጨቅ ጀምሮ ታዛቢዎችን ማባረርና የተቃዋሚዎችን ድምፅ አውጥቶ እስከመጣል የደረሱ ማጭበርበሮች የተደረገበት ነው ይላሉ። ገዢው ፓርቲ የኢህአዴግ ልክ እንደ ምርጫ ምልክቴ ንብ ተግቼ በመስራቴና የሕዝቡን ኑሮና ምጣኔ ሀብቱን በማሳደጌ የህዝቡን ይሁንታ አገኘሁ የሚሉ መልእክቶችን በተለያዩ ቅኝቶች ያሰማል። በሌላ ጎን ሁኔታውን በቅርበት የሚከታተሉ ምሁራንና የፖለቲካ ተንታኞች በዚህ የሕዝብ ተወካዮችና የክልል ምክር ቤት ምርጫ አደረጃጀት ታላቅ ሚና ተጫውቷል ይላሉ። በትናንትና ዕለት በፍሪደም ሃውስ አሰናጅነት በዋሽንግተን ዲሲ የተካሄደው ውይይት ከመገናኛ ብዙሃን ነጻነት የኢትዮጵያ የሀገር ውስጥ ፖለቲካና ዩናይትድ ስቴትስ ና ሌሎች አጋሮችን ሚና የሚተነትን ውይይት ነበር የተካሄደው ጥቅስ ያልተረጋገጠው የኢትዮጵያ የፖለቲካ ህልውና ከምርጫ ባሻገር በሚል ርዕስ የተከናወነው ውይይት ላይ የተናገሩት ቴረንስ ላየንስ በጆርጅ ሜሰን ዩኒቨርሲቲ የግጭት ጥናት መምህር ናቸው በአፍሪካ ቀንድ ጉዳዮችም ትንተና ያቀርባሉ። የኢትዮጵያን ምርጫና አጠቃላይ ፖለቲካ ለመረዳት ይላሉ ተረንስ ላይንስ፣ የኢህአዴግን የማደራጀት ብቃት ማጤን ያሻል። ለምርጫ 2005 ውጤትም ይህንኑ እንደ ምክንያትነት ያቀርባሉ። ፓርቲው በጣም የተዋጣለት የህዝባዊ አደረጃጀት ሰንሰለትን በሥራ ላይ የሚያውል የፖለቲካ ኃይል ነው። ሰዎች የጠየቃቸውን ሁሉ እንዲያደርጉ የሚያስችል ብቃት አለው። በዚህ ምርጫ መቶ ከመቶ ጊዜያዊ የምርጫ ውጤቶችን ማግኘት ብቻ አይደለም የሚያስደንቀው። የተመዘገበውና ድምፅ የሰጠው መራጭ ቁጥር በእጅጉ ብዙ ነው። ለዚህ ምክንያቱ ገዢው ፓርቲን ወይንም አጋሮቹን ወይንም መንግሥቱን የሚመሩት ህዝቡ አንድ ነገር እንዲያደርግ ሲጠይቁት በፍጥነት ወደ ቀበሌዎችና ጎጦች እንዲሁም ሌሎች አስተዳደርና የቁጥጥር ሰንሰለቶች ሙሉ ስልጣናዊ ትዕዛዙ ይተላለፋል ስለዚህ ምርጫን የመሰሉ ክንዋኔዎችን በዚህ መልኩ የማካሄድ ብቃት አለው ኢህአዴግ በርካታ የፖለቲካ የምጣኔ ሀብት ልማት የጸጥታ የምርጫና የመሳሰሉ ዘመቻዎችን እንዲሁም የዕለት ተዕለት ሥራዎችን የሚያከናውንበት የፖለቲካና የልማት አደረጃጀቶችን በስፋት በጥቅም ላይ ያውላል። ግንቦት 16 ቀን ምሽት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ሙላቱ ገመቹ ለአሜሪካ ድምፅ ሬዲዮ የሚከተለውን አስተያየት ሰጥተዋል። በምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም። በትናንት ላውለት የኢትዮጵያን የፖለቲካ ህልውና ከምርጫ ባሻገር በገመገመው የዋሽንግተን ዲሲ ውይይት ላይ የተናገሩት ፕሮፌሰር ቴረንስ ላየንስ የኢትዮጵያ ተቃዋሚ ፓርቲዎች እንዲህ አሉ። መንግስታዊና የፓርቲ አደረጃጀቶች የሚያስገኟቸው ጥቅሞች የሏቸውም ይላሉ። ተቃዋሚዎቹ ገዢው ፓርቲ እንዳለው መሰል ጥቅሞች የላቸውም። ኢህአዴግ እንደሆነው ሁሉ መንግሥት አይደሉም። የገንዘብ አቅማቸው ውሱን ነው። የመገናኛ ብዙኃንን ለመጠቀም አይችሉም። ከመራጮች ጋር በስፍራው ሄዶ ለመገናኘት የሚያስችል አቅምም የላቸውም። ይሄ ብቻ ሳይሆን በገጠር አካባቢዎች የሚኖሩ ሰዎች የሚያስፈልጓቸውን የግብርና ግብአቶችን ማቅረብ አይችሉም። ስለዚህ አንድ አነስተኛ የመሬት ይዞታ ያለው ኢትዮጵያዊ ገበሬ በድምፅ መስጫ ቀን ማንን ልምረጥ ብሎ ሲያስብ ለገዢ ፓርቲ ድምጼን እሰጣለሁ ቢል አይገርመኝም። ገዢ ፓርቲ ስልጣኑ ሰፊ እንደሆነ ጠንቅቀው ያውቃሉ። ለህልውናቸው የሚያስፈልጓቸው መሬትና ማዳበሪያ በማን እጅ እንዳለም ያውቃሉ። ልጆቻቸው የሚማሩበትን ትምህርት ቤት ማንን እንዳሰራውም ያውቃሉ። ሌሎች ሌሎችም። ስለዚህ እነዚህ ሰዎች እንደሚያሸንፍ ልባቸው ለሚያውቀው ተቃዋሚ ድምጻቸውን ይሰጣሉ። ስለዚህ የሚበዙት ድምጻቸውን ለመንግስቱ ይሰጣሉ። ይሄ እኔን ፈጽሞ አያስገርመኝም። ኢትዮጵያውያን ለመንግስቱ ድምጽ ቢሰጡ አይደንቅም። የኢትዮጵያ መንግስት የግልጽነትና ተጠያቂነት አምዶችን ቆልፎ በተለይ የመገናኛ ብዙኃን የፍትህ ስርዓቱንና የማህበረሰብ ተቋማትን አጨናግፏል የሚል አስተያየቷን የሰጠችው ኢትዮጵያዊቷ ጋዜጠኛ ስመኝሽ የቆየ ናት። ምርጫ በቀረበ ቁጥር ብዕር ትነጥፋለች፣ ድምጾች ይታፈናሉ አይኖች ይሸበባሉ። ይህንን መረጃ ለህዝብ የሚያደርሱ ጋዜጠኞች ይዋከባሉ፣ ይታሰራሉ፣ ከሀገር እንዲሰደዱ ይደረጋሉ ትላለች ስመኝሽ። ምርጫ በሚደርስበት ጊዜ መንግስት ጠንከር ያሉ እርምጃዎችን በጋዜጠኞች ላይ፣ በሚዲያ ተቋማት ላይ እና በማህበራት እና በመሳሰሉት የሰብአዊ ተቃዋሚ ተጠቃቾች ላይ እርምጃዎች ይወስዳል። ይህን በምናይበት ጊዜ ምርጫ በደረሰ ጊዜ መንግስት እነዚህን ተቋማቶች ሊያሰሙ የሚችሉትን ድምጾች ምን ያክል እንደሚፈራቸው ነው የምናየው። የባለፈውን የ2010 ምርጫ ብንመለከት ከምርጫው አንድ ዓመት ቀደም ብሎ ነው የጸረ ሽብር ህጉና የአዲሱ የማህበራት አዋጅ እንዲወጣ እንዲወጣና ተግባራዊ እንዲሆን የተደረገው አሁንም ተመሳሳይ ሁኔታ ነው የምናየው። በዚህ ባሳለፍነው ዓመት በኢትዮጵያ የሰብአዊ መብት ይዞታ ላይ የቀረቡ በርካታ ዘገባዎች እነዚህን ሁኔታዎች ይዘረዝራሉ። በተለይ የዞን ዘጠኝ የጦማር ጸሐፊዎችና ሶስቱ ጋዜጠኞችን እስራት፣ ከሰላሳ በላይ ጋዜጠኞች ሀገር ለቀው መሰደዳቸውን በመመዝገብ የኢትዮጵያ መንግስት የሰብአዊ መብት ይዞታውን እንዲያሻሽል ሲጠይቁ ሰንብተዋል። የኢትዮጵያ መንግስት በበኩሉ የመብት ይዞታን በሀገር ውስጥ ለማሻሻል ሀገራዊ ተቋማትን በማጠናከር እንደሚሰራ በመግለጽ የውጭ ጣልቃ ገብነትን ያጣጥላል። ጋዜጠኞችና የፖለቲካ ተቃዋሚዎች የተከሰሱበት የጸረ ሽብር ህግ ለአፈናና ለወከባ ያላግባብ ውሏል የሚሉ አስተያየቶችንም መንግስቱ አጥብቆ ያስተባብላል። ተከታዩ ከታዩ የመጽሔት የትንታኔ ርዕስ ወደ አዲስ አበባ ያሸጋግረናል። የፌዴራል አቃቢ ህግ በነዘላለም ወርቅ ያገኘው የክስ መዝገብ በሽብር ወንጀል በከሰሳቸው የቀድሞ የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታና የሰማያዊ ፓርቲው አመራር አባል የሺዋስ አሰፋ እንዲሁም በሌሎች ስድስት ተጠርጣሪዎች ላይ ተጨማሪ ምስክሮችን ላሰማ ሲል ፍርድ ቤቱ ጥያቄውን ውድቅ አድርጎታል። የተጨማሪው የሰነድ ማስረጃ ጥያቄውን ደግሞ የተከሳሽ ጠበቃ ተቃውመዋል። አሁን ፍርድ ቤቱ በዚህ ክርክር ላይ ሊወስን ቀነቀጥሮ ቆርጧል ይላል መለስካቸውማ ከአዲስ አበባ ያጠናቀረው ዘገባ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት ዛሬ እንደተሰየመ ቀደም ሲል በነበረው ችሎት ላይ በተሰጠው ቀጠሮ መሠረት አቃቤ ሕግ ተጨማሪ ምስክሮችን ለማሰማት ባቀረበው ጥያቄና በተከሳሽ ጠበቃ በተነሳው ተቃውሞ ላይ ብይኑ እንደሚያሰማ አስታውቋል። ይሁንና አቃቢ ሕግ ከዚያ በፊት ማመልከቻ እንዳለውና ለፍርድ ቤቱ ለማቅረብ ጥያቄ አቅርበዋል። ማመልከቻውን በጽሑፍ እንዲያቀርብ ሲጠየቅም በቃል እንዲያቀርብ እንዲፈቀድለት ፍርድ ቤቱን መልሶ ጠይቋል። ፍርድ ቤቱም ብይኑን ካሰማ በኋላ ለማቅረብ ፈቅዶለት ብይኑን ወደ ማሰማቱ ተሻግረዋል። ፍርድ ቤቱ በብይኑ እንዳተተው አቃቢ ህግ ቀደም ሲል ባያስያዘው ጭብጥ ላይ ሶስት ምስክሮችን አቅርቦ ለማሰማት ከአንድም ሁለት ሶስት ጊዜ እድል ተሰጥቶት ሳያቀርብ ቀርተዋል ብሏል። ይህም ሳይበቃ ምስክሮቹን ለማሰማት ሌላ ተጨማሪ እድል ጠይቋል። ይሁንና አለ ፍርድ ቤቱ ይህ የተዝረከረከ አሰራር የፍርዱን ሂደት የሚያንዛዛና ፍትሐዊነቱንም የሚጎዳው ነው ስላገኘው የአቃቢ ህግን ጥያቄ አልተቀበልነውም ብሏል። አቃቢ ህግም ብይኑን ተቀብሎ ተከሳሾች ለፖሊስ የሰጡት ቃልና ከብሔራዊ ደህንነት የተገኙ የሰነድ ማስረጃዎች ናቸው ያላቸውን እንዲያዙለት በቃል አመልክቷል። የተከሳሽ ጠበቃ ግን ይህንን በጽኑ ተቃውመዋል። ከችሎት በኋላ ከተከሳሽ ጠበቆች አንዱን አቶ ተማማ በቡልጉን የተቃውሟቸው መሰረት ምን እንደሆነ ጠይቄያቸው ነበረ። እኔ ያቀረብኩት በወንጀለኛ መቅጫ ስነ ስርዓት ህግ 46 መሰረት ደንበኞች በፖሊስ ጣቢያ የሰጡት ቃል፣ በተለይ አንደኛ፣ ስድስተኛና ዘጠነኛ ተከሳሾች የሰጡት ቃል በማስረጃነት ሊያያዝብን አይገባም፣ በጸረ ሽብር አዋጁም ቢሆን በሌሎችም ህጎች ብዬ ነው ያልኩት። ለዛ መሰረት ያደረኩት ነገር ምንድን ነው? የቀረበ የተባለው የእምነት ቃል ሌላ አረጋጋጭ ማስረጃ የለውም ወይ፣ በፍርድ ቤት ፊት ለፊት የተሰጠ አይደለም፣ ደንበኞች ጉዳዩን ክደው የተከራከሩት። ስለዚህ በማስረጃነት ሊቀርብ አይገባም። የሚል ነው። ሌላኛው ሊቀርብ አይገባም ያልኩት ኢትዮጵያ ህገመንግስት አንቀጽ 19 መሰረት አንድ ሰው በቂ ጥርጣሬ ኖሮ ነው መታሰር ያለበት። ኔ ደንበኞች ግን ከታሰሩ በኋላ ነው ማስረጃዎች የተሰበሰቡት እና በዛ መሰረት እነዛ ማስረጃዎች ተቀባይነት የላቸውም የሚል መቃወሚያ ነው ያቀረብኩት። አቃቢ ህግ በችሎቱ ላይ የተከሳሽ ጠበቃ ላቀረቡት ምላሽ ሰጥቷል። እንደ አቃቢ ህግ ምላሽ ከሆነ በብሔራዊ ደህንነት የተሰበሰበ መረጃን እና የተከሳሽ ቃል በማስረጃነት መቅረባቸው ህግን መሠረት ያደረገ እንጂ ከህግ ውጭ አይደለም ሲል ተከራክሯል። ስለሆነም ይህን በህግ የተደገፈ ጥያቄያችንን ፍርድ ቤቱ እንዲቀበልና የተከሳሽ ጠበቃን ክርክር ውድቅ እንዲያደርግልን እንጠይቃለን ብለዋል። ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ጉዳዩን መርምሮ ብይን ለማሰማት ሐምሌ አንድ ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል። ዘላለም ወርቅ አገኘሁ፣ ሀብታሙ አያሌው፣ ዳንኤል ሽበሺ አብርሃ ደስታ፣ የሸዋስ አሰፋ፣ ዮናታን ወሌ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋ ተፈሪ ላይ አቃቢ ህግ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ክስ ከመሠረተባቸው አያሌ ወራት ተቆጥረዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች የመጨረሻ የመጽሔት ርዕስ ላይ ደርሰናል። ሉክሰምበርግ ውስጥ የተሰበሰቡት የ28ቱ የአውሮፓ ህብረት አባል አገሮች ሜዲትሪያንን የተሻገሩትን በሺዎች የተቆጠሩ ስደተኞችን ተከፋፍሎ ለመቀበል በቀረበ እቅድ ላይ እጅግ በጣም መከፋፈላቸው ተነግሯል። የሚበዙትን ስደተኞች የምትቀበለዋ ጣሊያን በጉዳዩ ላይ አንድ ውጤት ካልተደረሰ የራሴን እርምጃ ወስዳለው ስትል አስጠንቃለች። ሊሳ ብራያን ለቪኦኤ ከፓሪስ ዘግባለች። ቆንጅታይ የአውሮፓ ህብረት የሀገር አስተዳደር ሚኒስትሮች አባል ሀገሮች ፍልሰተኞቹን ተከፋፍለው እንዲወስዱ በቀረበው ያወዛገበ እቅድ ላይ ተሰብስበው ሲነጋገሩ የዚያ ውዝግብና መዘዙ ጣሊያንና ፈረንሳይ ድንበር ላይም ሲስተዋል ነበር። የፈረንሳይ ባለስልጣናት ከጣሊያን ድንበር ተሻግረው ሊገቡ የሞከሩ የሚበዙት አፍሪካውያን የሆኑ በርካታ ስደተኞችን እንዳይገቡ ከለከሉ። አብዛኞቹ በአቅራቢያ ወደምትገኝ የጣሊያን ቬንቲሚሊያ የምትባል ከተማ ፖሊስ በኦቶቡስ እየጫነ ወሰዳቸው። መጪ እጣፈንታቸው ምን እንደሚሆን ግን ለጊዜው አይታወቅም። በሌላ በኩል ሉክሰምበርግ ላይ የተሰበሰቡት ሚኒስትሮች ምን ምን ያህል ስደተኞች እንደሚቀበሉ ከስምምነት ሳይደርሱ ነው ስብሰባው ያበቃው። የህብረቱ የስራ አስፈጻሚ አካል የሆነው የአውሮፓ ኮሚሽን አባል ሀገሮች ስደተኞቹን በኮታ ተደልድለው የመቀበል ግዴታ ውስጥ መግባት አለባቸው ነው የሚለው ይሁን እናደርጋለን የሚሉት ግን ሁሉም አይደሉም የማይቀበሉ አሉ ሶስት ሀገሮች ደግሞ ብሪታንያ ዴንማርክ እና አየርላንድ ኮታ ድልደላ ውስጥ የሉበትም ከስብሰባው በኋላ የፍልሰት ጉዳይ ኮሚሽነሩ ዲሚትሪ አቭራምፑሎስ ለጋዜጠኞች የሚከተለውን ማብራሪያ ሰጥተዋል አባል አገሮቹ በመርሁ በመስማማታቸው ደስ ብሎኛል። ቃል ብቻውን ግን በቂ አይደለም። አሁን ወቅቱ የተግባር ነው። ከአሁን ወዲያ ጊዜ ማባከን የለብንም። ውጤት ላይ መድረስ አለብን። የኢጣሊያ ጠቅላይ ሚኒስትር ማቴዮ ሬንዚ በበኩላቸው እንግዲህ እኔ ወደ ቁጥር ሁለት እቅዴ መራመዴ ነው ሲሉ አስፈራርተዋል። ስደተኞቹ ከጣሊያን ድንበር አልፈው በአህጉሪቱ ያለ ፓስፖርት መጓዝ በሚቻልባቸው ሀገሮች እንደልባቸው መሄድ እንዲችሉ ጊዜያዊ የይለፍ ፈቃድ እሰጣለሁ ነው ያሉት ጠቅላይ ሚኒስትሩ። እንደሚታወቀው ጣሊያን በዚህ የአውሮፓውያን ዓመት ባህሩን እየተሻገሩ በሚገቡት በሺዎች የተቆጠሩ Philosophes te t'en annquant annalachu. Pour nous sommes ensemble sur ce sujet là. nous devons accueillir des personnes qui sont persécutées dans leur pays. Qui ont vocation Il y a François et Hager Astadar Minister Berna ከሉክሰምበርግ ላይ ከጣሊያንና ከጀርመኑ አቻዎቻቸው ጋር ሆነው ለጉዳዩ በተሻለ የአንድነት መልክ ለማንጸባረቅ ሲሞክሩ ነበረ። ሶስቱ አንድ ላይ ሆነው ይህን የጋራ ችግር ለመፍታት እየሞከሩ እንደሆነ ነው የተናገሩት። ጣሊያንና ፈረንሳይ ድንበር ላይ የተከሰተውን ሁኔታ መላ ልንፈልግለት እየሞከርን ነው ብለዋል። በዚህ አውሮፓውያን አመት ባህር ከተሻገሩት ከአንድ መቶ ሺዎች ስደተኞች ውስጥ ብዙዎቹን የተቀበሉት ጣሊያንና ግሪክ ናቸው። በኮታ በኮታ እንውሰድ ተብሎ በቀረበው እቅድ አርባ ሺዎቹን የተቀሩት የህብረቱ አባል ሀገሮች እንዲወስዱ ነው በእቅዱ ላይ የወጣው። ዮርዳኖስ ሊባኖስና ቱርክ የሚገኙትን ሀያ ሺ ሶሪያውያን ስደተኞች ለመቀበል የወጣ ሌላ የእቅዱ አካልም አለ። የአውሮፓ ህብረት መሪዎች በሚቀጥለው ሳምንት ሲሰበሰቡ የፍልሰት ጉዳይ እቅድ ውስጥ የተካተተውን ሌላውን ክፍል የህገወጥ አሸጋጋሪ ቡድኖችን ማሳደድ የሚመለከተው ላይ ይነጋገራሉ ተብለዋል። ይህ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። አድማጮች፣ አሁን ደግሞ በነጻው ተዘዋዋሪ የስልክ ቁጥር 2022059942 የውስጥ መስመር 14 ከደረሱን መካከል ለአሁኑ ጥቂቱን እንሰማለን። ነጋዴዎች አንድ ሁለት ሰዎች አስተያየት ይሰጡ፣ አንደኛው ባለፈው ሳምንት ሌላኛው ደግሞ ዛሬ ይመስለኛል። ስለ ታማኝ በየነ ሽልማት እንቅልፍ ማጣታቸውን የሚገልጽ አስተያየት ይሰዋል። መብታቸው ነው። እኔም ደግሞ መብት ተጠቅሜ ትንሽ ነገር ለመጠቆም ነው። አንደኛው ባለፈው ሳምንት እነ ዶክተር በየነ ጴጥሮስ እነ ዶክተር መረራ ጉዲና እያሉ እንዴት ታማኝ ይሸለማል? የዛሬውም ደግሞ እንደዚሁ ዲሞክራሲ አቀንቃኝ አይደለም ታማኝ እንዴት ይሸለማ የሚል አስተያየት ሰጥተዋል። በመጀመሪያ ደረጃ እነዚህ ሰዎች አስተያየት መስጠት መብታቸው ቢሆንም ታማኝ የተሸለመበት ምክንያት የፖለቲካ መሪ የዲሞክራሲ አቀንቃኝ ተብሎ አይደለም። ታማኝ የተሸለመው የሀገራቸው መስቀልቅል ህይወት እና ዘረኝነትን እየሸሹ ሀገራቸው በዓለም ዙሪያ ለተፈትኑ ኢትዮጵያውያን ይህ ሰው ሁላችሁም እንደምታውቁት ፊት ለፊት ቆሞ ድምፁን ያሰማል፣ ያለቅሳል፣ ይጮኻል። ለማህበረሰቡ ባደረገው መልካም ነገር ነው የተሸለመው እንጂ የፖለቲካ መሪ የዲሞክራሲ አቀንቃኝ ተብሎ አይደለም። እነዚህ ሰዎች የተሸለመበትን ምክንያት እንኳን ሊያዳምጡ አልፈለጉም። ግን የታማኝ በየነ ስም ለምን ተነሳ የሚል ነው ያንገበገባቸው። ይሄ ደግሞ ጥላ የሰናያት የሚባል ነገር አለ፣ መልካም ነገርን የሚጠላ ነው። እሱም እናንተ ሳቁታላችሁ። በዚህ የተነሳ ነው እነዚህ ሰዎች ታማኝ የሚተቃወሙት። አማኝ፣ በርታ። ውድ ልጃችንን እንወድሃለን፣ እናቀብርሃለን። ታላቂ፣ ኢትዮጵያ እና ሰሎሞን ጉዳት አነኝ ከካናዳ ቴንኪ ዩ። ጤና ይስጥልኝ። የአማርኛ ድምጽ አገልግሎት ስሜ ይገባዋል እባላለሁ። ብዙ ጊዜ አስተያየቶችን ስሰማ በሶስት መልኩ ከፍላቸዋለሁ። በአንደኛ በኩል የገባቸው፣ ሁለተኛ ያልገባቸው፣ ሶስተኛ ግራ የገባቸው ስለዚህ ከአገር በቀልም ይሁን ከዲያስፖራ የሚሰጡ አስተያየቶች በጣም የሚያሳዝኑ ሆነው ስላገኘኋቸው አንድ ነገር መደረግ አለበት እላለሁ። እሱ ምንድን ነው? የባህል ማነቃቃት መደረግ አለበት ላ ለዚሁም የባህል ማነቃቃት ከተደረገ ሚዛናዊ የሆነ አስተያየት ግራ ቀኙም፣ አገር በቀልም፣ ዲያስፖራውም የተለያዩ አመለካከቶች ሊኖሩ ይችላሉ። ግን አመለካከት በ ሚዛናዊ ጭንቅላት ማለፍ ስላለበት ሚዛናዊ የሆነን አስተያየት በመስጠት ለሀገርም፣ ለሕዝብም፣ ለሌላ ሦስተኛ ወገንን ሊያስተምር የሚችል አስተያየት ቢሰጥና ውጤት እንዲኖረውም በውጤቱም እንዲለካ ቢደረግ ቆንጆ ነው እላለሁ። ጤና ይስጥልኝ። ቪዲዮች እንደምናቸው ደህና ናቸው? ሆይ ኢትዮጵያ ያሉት ተቃዋሚ ፓርቲዎች ምርጫው ተጭበርበዋል፣ ትክክል አይደለም ብለው ተነግረውናል። ስለዚህ ከእንግዲህ ወዲህ ያለውስ ምንድን ነው? ይህ ነገር ሆነ ተብሎ ዝም ብሎ እጅ አጣጥፎ ቁጭ ነው የሚለው? ስልጣን የህዝብ ነው እስካሉ ድረስ ለህዝቡ መደረግ የሚገባውን ነገር ማስታወቅ አለባቸው። ይህን ያህልም ጊዜ መፍጀት አይገባም እና ይህን መልእክቴን አድርሱልኝ። አመሰግናለሁ። ሄሎ ሰላም ተናስ በመላው አለም የሚገኙ የኢትዮጵያ ሙስሊሞች በሞዳን ክሪም ቻርሞ እንኳን አደረሰን ድጋሚ። ቴንክ ቤ ነጋሽን ካውሽ ቴንዲሲ አመሰግናለሁ። አስተያየት የላካችሁልን አድማጮች እናመሰግናለን። በነገራችን ላይ አስተያየት ስትልኩ በቀረበ ፕሮግራም ላይ እንጂ ውጭ በሰማችሁት ወይም ደግሞ እኛ ባላቀረብ ነው ላይ አስተያየት ለመስጠት አትሞክሩ። ይህንን በትህትና እናሳውቃል። አዎ ሌላ ጊዜም እንደምናደርገው በተጨባጭ በቀረቡ በይዘት ላይ ያተኮረ እና ገንቢ አስተያየት ቢሆን ደግሞ ይመረጣል። ሁላችሁም ተሳተፉ፣ ጻፉ፣ ደውሉልን። አሁን የምሽቱን ዋና ዋና ዜና እንስማል። በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የህዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ አለም ከትላንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ መንግስት በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍም አለባት ሲሉ ጥሪ አድርገዋል። የስዊስ አቃቢ ሕግ ባለሥልጣናት እንደ አውሮፓውያን የዘመን አቆጣጠር በ2018ና በ2022 ዓ ም ለሚካሄዱት የዓለም እግር ኳስ ዋንጫ ውድድሮች አዘጋጅነት በሀገሮች መካከል ከተደረገው ፉክክር ጋር ተያይዞ በህገ ወጥ መንገድ የተገኘን ገንዘብ ወደ ህጋዊ ገበያ ለማስገባት ሳይደረጉ አልቀሩም ያሏቸውን 53 ህገ ወጥ ዝውውሮች እየመረመሩ መሆናቸውን አስታወቁ። ሩሲያ ወረራ ብትሰነዝር መከላከል እንዲቻል በማለት ዩናይትድ ስቴትስ በምስራቅ አውሮፓና በቦልቲክ ሀገሮች ኃይሎቿን ልታሰልፍ መሆኑን ዘገባዎች ጠቆሙ። ለምሽቱ ያለን ዜና ዋና ዋናው ማለት ነው ይሄው ነው። ይህ የዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች ወደ ሁለተኛው አጋማሽ እየዘለቅን ነው። የስቱዲዮ ሰዓታችን ከምሽቱ ሰዓት ከ32 ያመለክታል። በዚህ ክፍል ቀዳሚ ወደ ሆነው ዲሞክራሲ በተግባር በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የሕዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ አለም ከትናንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲው አስታውቋል። አቶ ሳሙኤል ቀደም ሲል በምርጫው ዘመቻ ወቅት የግድያ ማስፈራሪያ ከደህንነት ሠራተኞች ይደርሷቸው እንደነበር በፌስቡክ አማካኝነት ባሰራጩት መልእክት መግለጻቸው ታውቋል። ሰለሞን ክፍሌ ትናንት የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነትን አነጋግሮ ነበረ። ጊዜው መሽቶ ስለነበር ግን የፖሊስና የሌሎች ጉዳይ ወይም ሌሎቹ ጉዳዩ የሚመለከታቸው ወገኖች ማካታት አልተቻለም እና ለዛሬ አድሯል። እነሆ ዛሬ እንደሚከተለው ሊያቀርበው ነው። ሰለሞን ምንድን ነው የምንሰማው? ኢንጂነር አው የሆነው ነገር በጣም አሳዛኝ ነው። ሳሙኤል አወቀ የተባለው የሰማያዊ መስራች አባልና የምስራቅ ጎጃም ዞን ማስተባበሪያ ጸሐፊያችን ነው። ከዛም አልፎ በትደር የብሔራዊ ምክር ቤት የፓርላማ እጩ ሆኖ ተወዳድሮ ነበር። ትናንት ማታ ባልታወቁ ሰዎች በአንድ ሰዓት ተኩል አካባቢ ተገድሎ እንደተገኘ ነው እንግዲህ የደረሰን መረጃ የሚያመለክተው። በምን አይነት ሁኔታ ነው ተገድሎ የተገኘው አቶ ሳሙኤል ከአንገቱ በላይ መለየት በማይችል ሁኔታ በስለትም በዱላም እንደተደበደበ፣ ወዲያውኑ ትንሽ እስትንፋስ ያለው ቢመስልም ኦልሞስት በመጣጣር ላይ እንደነበረ እና ወደ ሆስፒታል ሲሄድም ሙቶ እንደሆነ ሐኪሞች እዛው ላይ ያረጋግጠዋል። የተደበደበው በስለትና በዱላ እንደሆነ ነው በአካባቢው የነበሩት አባላት ያረጋገጡልኝ። በግድያው የምጠረጥሩት አለ? አሁ እንግዲህ በተደጋጋሚ እኔም በቅርብ የተወለድኩበት አካባቢ ስለሆነና ልጁንም ስለምቀርበው ይደርስበት የነበረውን ዛቻና ማስፈራሪያ ሁሉ በተደጋጋሚ ይገልጽልኝ ነበረ። ከዛም ባለፈ በፈረንጅ አቆጣጠር ሰኔ ሶስት እለት በፌስቡክ ገጹ ላይ ሊሞት እንደሚችል የኢትዮጵያ ወጣቶች በተለይም በሱ እድሜ የሚገኙና የሱ ትውልድ የሆኑ የነጻነት ትግሉን አጠናክረው መቀጠል እንዳለባቸው የተለያየ ያስፈራሩት የነበሩ የደህንነት ኃይሎችን እንዲሁም የጦር ኃይሎችን የፖሊስ አካላትንና የአስተዳደር ሰዎችን የመዘገበ ፎቶውም እንዳለውና ለታሪክ እንዳስቀመጠ ይሄንን ነገር በፌስቡክ ገጹ ላይ በግልጽ አስቀምጧል። ስለዚህ የተናገረው ነገር ነው እንደ ነቢይ የሆነው። እንግዲህ አቶ ሶሎሞን የደረሰው አስከሬኑ ነው ከተባለበት ሆስፒታል ያገኛችሁት አሟሟቱን የተመለከተ የሐኪም ሪፖርት አለ አው ሐኪሞቹ እንዳረጋገጡልን ከዛ ነው አስከሬኑ ወደ ትውልድ ቦታው ግንዶይ ነው የተባለች ቦታ እዛው ምስራቅ ጎጃም ውስጥ የሚገኝ የተላቁ ከሆስፒታል ነው ያው ሆስፒታሉም የሚታየው ነገርም ሆነ በሕክምና ያረጋገጡት በድብደባ እንደሞተ ነው። የአይን ምስክሮች አሉ። እንግዲህ እስካሁን ድረስ በፖሊስ በኩል እያጣራሁ ነው ብሏል። ምንም የደረሰንና የተረጋገጠ ነገር ያገኘነው የለም። በዚህ ጉዳይ የእናንተ ቀጣይ እርምጃ ምን ይሆናል? እንግዲህ የሆነው ነገር የሚያሳየው በአጠቃላይ ይሄ ልጅ ከዚህም በፊት እንደዚሁ የግድያ ሙከራ ተደርጎበት ተደብድቦ ሰውነቱ ሁሉ ተቆራርጦ ነው የተገኘው እዛው አካባቢ አሁን ስለዚህ ለምን ተረፈ በሚል ህይወቱን ለመጨረስ በተወሰደ አቋም እንደደረሰ ማረጋገጥ ይችለናል። መንግስት ያለበት ሀገር ቢሆን ኑሮ ያኔም ሲደበደብ አሁንም በፌስቡክ ገጹ ላይ እንደዛ አይነት ነገር ሲጽፍ ልዩ ክትትል ተደርጎ ገዳዮችን መያዝና መከታተል ይቻል ነበር። ስለዚህ ይሄ በንቃት የተቀነባበረ ነገር እንደሆነ ግንዛቤው አለን። ኢንጂነር ይልቃል ጌትነት ለጊዜው አመሰግናለሁ። እሺ፣ እኔም አመሰግናለሁ አቶ ሰለሞን። በጎጃም የሰማያዊ ፓርቲ ጽህፈት ቤት ኃላፊ አቶ አሻግሬ ታምር ገብሬ ግን በእጄ የሚገኘው ሐኪም የፈረመበት የአቶ ሳሙኤልን አሟሟት የሚገልጸው ሪፖርት ቅጂ በድብደባ መገደሉን ያረጋግጣል ብለዋል። ፖሊስ አንድ ተጠርጣሪ በቁጥጥር ስር ማዋሉንም ደርሰንበታል ብለውኛል። በስምንት አስር ሁለት ሺ ሰባት ዓመተ ምህረት በግምት ከምሽቱ ሁለት ሰዓት ሲሆን በደብረ ማርቆስ ከተማ አቶ ሳሙኤል አወቀ ዓለም ያልታወቁ ሰዎች ተደብድቦ ከግራ ጆሮው ደም እየፈሰሰ በአፉ ከፍተኛ ደም በመፍሰስ የራሱ ቅል ተሰባብሮ ከጥቅም ውጭ ሆኗል። ጥርሶቹ በሙሉ ረግፈዋል። ማስረጃውን የሰጠው ዶክተር ዓለማየሁ ይባላሉ። ወደ ፖሊስ እስሄዳችኋል። አቶ አሻግሬ የምን መልስ አገኛችሁ? ፖሊስ አበርንም ነው ለምን አልሄዳችሁም? ሰዎች ተይዘዋል። በወቅቱን የቀብር ላስፈጽም ሄጄ ስለነበረ አሁን የደረስኩኝ። እዛ መድረስ አልቻልንም፣ አልሄድንም። አንዱ ሰው ተይዟል። ከግድያው ጋር በተያያዘ ሰው ተይዟል ነው የሚሉኝ። ተይዟል፣ አወለቱ ነው እዚያው ላይ እጅና ፍንጂ ተይዟል። አንድ ሰው ምን አይነት ሰው ነው? እንግዲህ ከሌላ ወረዳ ነው መጣ የሚባል፣ እኔ ባይን ያላየሁትም ወጣት ነው ተይዟል። የገደለው ልጅ ተብሏል። እናንተ ከግድያው ጀርባ አለ ብላችሁ የምትጠረጥሩት አለ? እኛ የምንጠረጥረው በወቅቱ ተጨባጭ ያልሆነ ማስረጃም ሊሆን ስለሚችል እኛ የምንጠረጥረው ነገር የለም። ግን አቶ ሳሙኤል ከመሞቱ በፊት በፌስቡክ መልእክቱ ከመንግስቱ የደህንነት ኃይሎች ማስፈራሪያ ይደርሰው እንደነበረ ስለገለጸ ነው ይህን የምጠይቀው። አቶ ሳሙኤል አወቀ በፌስቡክ ድብደባ በዚህ ሳምንት ይደርስብኛል ብሎ ለእኛ ሰማያዊ ፓርቲ ስራ አስፈጻሚም ተናግሯል። በዚህ ሁለት ቀን ውስጥ እገደላለሁ ብሎ ለእኛ ተናግሯል። ለስራ አስፈጻሚው፣ ለዞኑ ስራ አስፈጻሚ ሰማያዊ ፓርቲ ለፖሊስም ማስተላለፉን ይገልጻል። ለፖሊስም አስተላልፏል፣ ግን በወቅቱ እንትን አላለም። ምስክሮችስ አሉ? የምታውቁት? አዎ፣ አንድ ሁለት ሰዎች ቀርበዋል። የዚያ ሁለት እጅና ፍንጅ የያዙ ሰዎች። አሁን እነሱ እሱ ለዚሁ መጀመሪያ ፖሊስ ጣቢያ አምኗል፣ አሁን ክዷል። ቀጣይ እርምጃችሁ ምን ይሆናል አቶ አሻግሬ? የእኛ እርምጃ የሚሆነው እንግዲህ ቤተሰቦቹ ናቸው። ቤተሰቦቹ እንከታተላለን ካሉ እንከታተላለን፣ አለበለዚያ ክሱ እኛ ላንከታተለውም እንችላለን፣ ክሱ ውጤት ስለሌለው። እሺ፣ በጣም አመሰግናለሁ አቶ አሻግሬ። እሺ አመሰግናለሁ። ይሄኔ ጌታ አሁን ፖሊስም ከጥቃቱ ጋር በተያያዘ የሚጠረጠር አንድ ግለሰብ በቁጥጥር ስር መዋሉን ምርመራውን ይዘዋል የተባሉት ኢንስፔክተር ሻምበል ብዙ አየሁ አረጋግጠውልኛል። በዚህ ተገድሎ ተገኘ ስለተባለ አቶ ሳሙኤል አወቀ ጉዳይ እርስዎ ነውት ምርመራውን ይዘው የሚመሩት ስለተባለ ነው የደወልኩሎት። ምን ደረሳችሁ? እኛ ሳንሆን በህሎሽነት የዞን ፍትህ ነው። የዞን ፍትህም የዞን መኖ የወረዳ ፍትህም የሁለቱ ጣቢያም ነው በጋራ እያጣራን ያለ ነው። አንድ ሰው ተይዟል የሚባለውስ ምንድን ነው? ተይዟል። ክትትሉ በጋራ ከዞኑ ፖሊስና ሌሎች አካላት ጋር የሚካሄድ በመሆኑ ግን ዝርዝር ውስጥ አልገባም ብለዋል። ለሚመለከተው አካል ያልቀረመን በዚህ ደረጃ ላይ ነው ያለው ብሎ የምርመራ ሂደት መስጠት እንደኛ እንደሙያ ክልክል ነው። ምርመራው እየተጣራው ያለው በዞን የፍትህ ባለሙያ፣ በወረዳ የፍትህ ባለሙያ፣ በሁለቱ የከተማ አስተዳደር ፖሊስ ምርመራ አማካኝነት ነው እንጂ ምርመራውንም እየመራው ያለው የዞን ፍትህ መምሪያው ነው። ይሄ ባለበት ላይ አሁን መረጃ ነው ብዬኔ አልሰጥም። ከምርመራ አንጻርም ክልክል ነው እንደ ሙያ። የድብደባ ሰለባው የሀያ ዘጠኝ ዓመቱ የሰማያዊ ፓርቲ መስራች አባል ሳሙኤል አወቀ አስከሬን ወደ ተመረመረበት የደብረ ማርቆስ ሆስፒታል ሞክር ያለው። ኔትወርኩ ለጊዜው አይሰራም የሚል ተደጋጋሚ የቴሌ ሠራተኛ ድምፅ ነው የሚመጣው። ሆኖም በአቶ አሻግሬ እጅ የሚገኘውና ዶክተር የፈረመበት የምርመራ ሰርቲፊኬት ሲነበብ እንደሰማችሁት አቶ ሳሙኤል የተገደለው በአሰቃቂ ሁኔታ አናቱ ተደብድቦ መሆኑን ያስረዳል። በሌላ በኩል አንድ የመንግሥቱ ቃል አቀባይ በዚህ ጉዳይ ላይ ዛሬ መልስ ሲሰጥ የጠቅላይ ሚኒስትር ኃይለማርያም ደሳሌ መንግሥት ከአቶ ሳሙኤል ግድያ ጋር በተያያዘ በማንኛውም መልክ እጁ የለበትም ማለቱን ሮይተርስ ዘግቧል። ሰዎች ከምሽቱ አንድ ሰዓት ተኩል ላይ መሐል መንገድ ላይ ጥቃቱን አድርሰው የገደሉትም ወደ መኖሪያ ቤቱ ብቻውን ሲያመራ እንደነበር የፓርቲው ሊቀመንበር ኢንጂነር ይልቃል የገለጸለት መሆኑን የዜና ወኪሉ አክሏል። ጥቃቱ በአንድ መንግሥትን በመተቸት በሚታወቀው ግለሰብ ላይ ሲደርስ ለሁለተኛ ጊዜ መሆኑን ያስረዱት የፓርቲው ሊቀመንበር ቀደም ሲል በምርጫው እለትም የድብደባ ሰለባ ነበር ብለዋል። በዚሁ ጉዳይ ላይ መልስ የሰጡ ሌላ የመንግሥት ባለሥልጣን ድንገቱ መድረሱን ያረጋግጣሉ፣ ከፖለቲካ ጋር በተያያዘ ነው የሚለውን ግን አይቀበሉም። ጠበቃው አቶ ሳሙኤል ጥቃቱ የደረሰበት በመሬት ይገባኛል ንትርክ ይዞት የነበረውን ጉዳይ በአግባቡ አልተወጣም ካለ ደንበኛው ጋር በተነሳ ጭቅጭቅ ምክንያት ነው ብለዋል። የመንግሥቱ ቃል አቀባይ አቶ ሽመልስ ከማል ለሮይተርስ የዜና ወኪል በሰጡት በዚሁ ምላሽ በአቶ ሳሙኤል ላይ ጥቃቱን ያደረሰው ግለሰብ በቁጥጥር ስር ውሏል። ሌላው ተባባሪው እየታደነ ነው። ምንም ከፖለቲካ ጋር የሚያያይዘው ነገር ደግሞ የለም ብለዋል። የአቶ ሳሙኤል የቀብር ሥነ ሥርዓት እዚያው ጎጃም ደንቦሬ በምትባል የትውልድ ስፍራው ትላንት 11 ሰዓት ላይ መፈጸሙን ተረተናል። እናመሰግናለን፣ ሰለሞንን እና እንግዶቹን። አድማጮቻችን እስከ ምሽቱ አራት ሰዓት ፕሮግራማችን ይቀጥላል። አሁን ተረኛው አሜሪካና ህዝቧን ጥቁር ነኝ በማለት በዩናይትድ ስቴትስ ለጥቁሮች እኩልነት የቆመ አንድ ታዋቂ ድርጅት ኃላፊ ሆነው ሲሰሩ የነበሩት አንዲት ሴት ወላጆቻቸው ጥቁር እንዳልሆኑ ከተናገሩ በኋላ ስራቸውን በፈቃዳቸው ለቀዋል። ይሄ የዛሬው አሜሪካና ህዝቧ ትኩረት ያደረገበት ጭብጥ ነው። ሪቸል ዶለዛው ለብዙ ዓመታት ራሳቸውን ጥቁር ሴት አድርገው በማቅረብ ኖረው ከስድስት ወራት በፊት ነው በሰሜን ምዕራብ ዩናይትድ ስቴትስ ክፍለ ግዛት በስፖኬን ዋሽንግተን በአህጽሮት ቃሉም የኤንኤሲፒ ክልል ኃላፊ ሆነው የተመረጡት የናሽናል አሶሲሽን ፎር ዘ አድቫንስመንት ኦፍ ከለርድ ፒፕል የተባለውን ድርጅት መሪ ሆኖ በማገልገል ጥቁር መሆን አስፈላጊ አይደለም፣ ማንም በሚያወብቁ የሆነ ሊሰራ ይችላል። ሆኖም ሪቸልዶ ለዘል ስለስራቸው ስለ ዘራቸው ማንነት በግልጽ ያለመናገራቸው ሰሞኑን በአሜሪካ ውዝግብ ፈጥሯል። ዝላቲካ ሆክ ያጠናቀረችው ነው። ሄኖክ ሰማ እግዚር ለዛሬው አሜሪካና ህዝቧ እንዲህ ያቀናብረው። ውዝግቡ የተነሳው ባለፈው ሳምንት አንድ ጋዜጠኛ ወላጆቿ ነጮች ናቸው ወይ ብሎ ሬይቸል ዶልዘው ሲጠይቅና ሴትዮዋ መልስ ሳይሰጡ ሲቀሩ ነው። ሆኖም ነጮቹ የሆኑት የሴትዮዋ ወላጆች የወለዷት ልጃቸው እንደሆነች በመንገር ነጭ ጸጉርና ነጭ የፊት ቆዳዋን የሚያሳይ የወጣትነት ፎቶግራፏን በማስረጃነት አቅርበዋል። ልጆቻችን እውነት እንዲናገሩ ነው ኮትኩተን ያሳደግናቸው። እውነት ምን ጊዜም ይመረጣል የሬቸል ዶልዞው ወላጆች የገለጹትን ነው። እንግዲህ የአፍሪካ አሜሪካውያን ልጆችን በጉዲፈቻም አሳድገዋል። ቤተሰቦቿ፣ የጉዲፈቻ ወንድሞቿ ሬቸል ቀስ በቀስ መልኳን ጥቁር እንዳስመሰለች ይናገራሉ። በጸጉሯ ጀመረችና ቀስ በቀስ ቆዳዋን ማጥቆር ቻለች። በመሰረቱማ የቆዳዋን ቀለምም ለውጣለች። የሬቻል ዶልዞ የትዳር ጓደኛም ጥቁር ነው። ከፍተኛ ትምህርት ያጠናቀቁት ዋሽንግተን ዲሲ በሚገኙ ታሪካዊ የጥቁር ዩኒቨርስቲዎች ሲሆን በተማሪነት ዘመናቸው ደግሞ በነጭነቴ በዩኒቨርሲቲ ውስጥ ጭቆና ደረሰብኝ በማለት ይናገሩ እንደነበር ተዘግቧል። በተቋሙ የአፍሪካ አሜሪካውያን ጥናቶች ኃላፊ ግሬግ ካር ለአሜሪካ ድምጽ ሬዲዮ በሰጡት ቃለ መጠይቅ የዶልዛው ውዝግብ በዩናይትድ ስቴትስ ስለ ዘሮች ግንኙነት ከፍተኛ ጥያቄ ያስነሳል ብለዋል። በዩኒቨርስቲ ውስጥ የዘር መድሎ ደረሰብኝ ብላ ክስ ብታቀርብ ሕጉ ለነጮች የሚያደላ ነው ብሎ ከአሁን ቀደም የፌዴራል ፍርድ ቤት ያሳለፈው ውሳኔ ይገጥማታል። ጥቁሮች ብዙሃን በሆኑበት ተቋም ውስጥ ስለምትማር ግን በዘር አድሎ ደረሰብኝ ብላ ብትከስ በሕግ ተቀባይነት ይኖረዋል። ሆኖም ግን ፖለቲካዊና ማኅበራዊ ተቀባይነት ይኖረዋል፣ ያ ሌላ ጥያቄ ነው። በዚህ ሀገር ውስጥ ያልተፈታው ጥያቄም ይኸው ነው። የሬቸል ዶልዛል ጉዳይ በዩናይትድ ስቴትስ ጥቁር ማንነው? ነጭስ ማን ነው የሚል ጥያቄ አስነስቷል። የዘር ጉዳይ ዛሬም በ2015 ዓ ም እንደ አውሮፓውያን ዘመን አቆጣጠር ያልተፈታ ጉዳይ እንዳለም ያመለክታል ይላሉ የሃዋርድ ዩኒቨርሲቲው ካር። ውዝግቡ ሲከሰት እንደ አውሮፓውያን ዘመን አቆጣጠር በ1908 ዓ ም የተመሰረተው የጥቁር አሜሪካውያን መብት ተንከባካቢ ድርጅት ኤን ደብል ኤ ሲ ፒ ሴትየዋን በመደገፍ ድምጹን ከማሰማቱም በላይ የድርጅቱ ፕሬዚዳንት ሌሎች ቁም ነገሮች ላይ እናተኩር በማለት ሁኔታውን አጣጥለዋል። የህዝብን እይታ ከሚስቡ የቴሌቪዥን ትርኢቶች ይልቅ ሌሎች አንገብጋቢ ችግሮቻችን ላይ ማትኮር ይበጀናል። ሆኖም ግን የሬቸል ዶልዛል ውዝግብ በዩናይትድ ስቴትስ የዘር ጉዳይ አሁንም ያልተፈታ ችግር መሆኑን ያመለክታል። አሁን ወደ መጨረሻው የምሽቱ ቅንብር እናልፋለን። ሴቶችና ቤተሰብ የኢትዮጵያ አካል ጉዳተኛ ሴቶች አገር አቀፍ ማህበር መስራች ሥራ አስኪያጅ የቀጣዩ ሴቶችና ቤተሰብ ፕሮግራም እንግዳ ናቸው አድማጮቻችን። ወይዘሮ ብርሃኔ ጣባ ይባላሉ። ወይዘሮ ብርሃኔ የአሜሪካ የሰላም ጓድ በየአመቱ ከሚሰጣቸው ሽልማቶች ከፍተኛ የሆነው ሰርቲ ሃሪስ ወፎርድ ግሎባል ሲቲዝን አዎርድ የተባለው የዘንድሮ አሸናፊ ሆነው በቅርቡ ወዲህ ወደ ዩናይትድ ስቴትስ መጥተዋል። ራሳቸው በልጅነታቸው ለፖሊዮ የአካል ጉዳተኝነት የተጋለጡት ወይዘሮ ብርሃኔ ያ ሁኔታቸው በወቅቱ የሰላም ጓድ በጎ ፈቃደኛ ሆነው አዲስ አበባ በሚገኝ ሆስፒታል ይሰሩ ከነበሩ አሜሪካዊት ጋር አገናኛቸው። እኒህ የሰላም ጓድ አባል ለእርሳቸው በከፈቱት እድል የተራመዱት ወይዘሮ ብርሃኔ ዛሬ ለሌሎች በሚሰሩት ስራ ነው ለዚህ ታላቅ ክብር የበቁት። ከቆንጂት ጋር ተጫዋውተዋል። ክፍል አንድ እነሆ። ወይዘሮ ብርሃኔ ዳባ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር መስራችና ስራ አስኪያጅ እንኳን ደህና መጡ። ስለ ጊዜው አመሰግናለሁ። ስለ ተሰጦት ሽልማትም እንኳን ደስ ያለው ላለሁኝ። በቅድሚያ እስኪ ስለ ሽልማቱ አስቀድመው ያውሩን። እሺ እኔም አመሰግናለው ለዚህ ኢንተርቪው ስለጋበዛችሁኝ ሽልማቱ እንግዲህ ሰላም ጓድ የምንላቸው ኢትዮጵያ ውስጥ ከዚህ ቀደም ለረጅም ዘመን እየመጡ ይሰሩ ነበርና የኢትዮጵያ ውስጥ የመጀመሪያው የፒስ ኮር ዳይሬክተር የሆኑትኝ ሀሪስ ዎፎርድ የሚባሉ በሳቸው ስም የተሰየመ ሽልማት ነው። ሽልማቱ በጣም በጎ ነገሮችን አድርገዋል። ታሪካቸው እንደዚህ ነው። እዚህም ሴኔተርም ነበሩ። በጣም ሰፋፊ ስራዎችን መጽሐፍቶች ጽፈዋል። እንደዚህ እንደዚህ አይነት ሰው ናቸው። የታወቁ ሰው ናቸው። አሁን ሳያቸው ማለት ነው ሽልማቱ ላይ ባይመጡም፣ በኋላ እሳቸው ጋር ምሳ እንድንበላ ተደርገን እንዳገኛቸው ተደርጌ ነበር ና አሁን እድሜያቸው ትንሽ ገብቷል። ሰማንያ ዘጠኝ ዘጠና አይነት ነው፣ ግን ስትሮንግ ናቸው። እሳቸውን አግኝቻቸው በጣም ኢትዮጵያን ይወዳሉ ና በቃ በጣም ተደስተው ነበር የዚህ የ ሁለት ሺ አስራ አምስት ተሸላሚ ኢትዮጵያ በመሆኗ እና ከዚህ በመሆኑ በጣም ተደስተው ነበር። እና ሽፋቱ በጣም ውድድሩ ከፍተኛ ነበረ። ምክንያቱም በአብዛኛው የነዚህ የሰላም ጓድ ተማሪዎች ወይም የሰላም ጓድ ላይ ድጋፍ የሚያገኙ ሰዎች ምንድን ነው ያሉት የት ቦታ ነው ያሉት የሚለውን ነው። ሽልማት የጀመረው ከዛሬ አምስት ዓመት በፊት ወደኋላ፣ የት ደርሰዋል ተማሪዎቻችን ወይም በዚህ ከኛ ጋራ ኢምፓክቱ ምንድን ነው ወይም ምን ተጽዕኖ አድርጎባቸዋል ምንድን ነው ያለው ነገር ብለው አሰሳ አርገው ነው ሽልማቱ እንዲኖርና ትንሽ ማበረታቻ እንድትሆነ አድርገው። ግን ውድድሩ ከፍተኛ ነው። እናቴ ነች ለዚህ ጥቆማ የምታደርገው ምክንያቱም እሷ እዚህ ኢትዮጵያ በነበረች ጊዜ የነርስ ናት። በዛ ላይ ደግሞ እኔን እስከ መጨረሻ ከነበረችበት ጊዜ ጀምሮ እስከ መጨረሻው ስትከታተልኝና በትምህርት ድጋፍ ስታደርግልኝ ስለነበረ ዛሬ ምን እያደረጉ ነው ያሉትኝ፣ ሲባል የኔ ልጅ እኮ ማህበረሰቧ ላይ አገልግሎት እያደረገች ነው፣ እና ይሄንን አዋርድ መወዳደር አለባት ብላ ጠቁማኝ ነበረ። ቆይታለች ከጠቆመችኝ ከዛሬ ሶስት ዓመት በፊት ምናምን እንደዚህ ፕሬዚዳንት ምናምን የምትሉኝ አሁን በዛ ስም ስሜም ተሰጥቶ ስለነበረ ነበር። እና እኔ አላውቅም እንደምታወዳድረኝ ግን እንደዚህ አይነት ምን እየሰራችሁ ነው ይህን ዶክመንቱን ላኪ ምናምን በቃ ድንገት አለ ድንገት አንድ ነገር ሲከሰት ደስ እንዲልሽ ለማስ ድነቅ ብላ እንደሱ ታደርግ ነበር። ግን ዞሮ ዞሮ ውድድሩ ከፍተኛ ነው ይብዬሻሉ። ባለፈው ከኬንያ ከናይጄሪያ፣ ከእንደዚህ ከኤሽያ ታይላንድ ባለፈው ያሸነፉት እንደዚህ ስለነበረ በቃ ልደርስባቸው አልቻልኩም ይመስለኛል። በሷ እና በዛኛው ዓመት ግን የመጨረሻው ውስጥ ገብቼ ነበረ። ከተወዳዳሪዎች ውስጥ ማለት ነው። ሴትነትና አካል ጉዳት ላይ ደርቦ መስራት ራሱ ነት ያለውን ተጽዕኖ ምናምን፣ በተለይ ከሌሎቹ ጋር ስታወዳድሯቸው ለእንደዚህ አይነት ሰዎች ቅድሚያ ልትሰጡ እንኳን እኮ ይገባል። በሴትነትና በአካል ጉዳተኝነት ላይ ኮሚኒቲዋን ማገልገል ከፍተኛ ነገር ነው እያለች ትል ነበርና በዚህ ዓመቱ ላይ ተሳካላትና እኔም ለዚህ ሽልማት ለዚህ ሽልማት ሊበቁ ቻሉ። እንግዲህ ይሄ የሃሪስ ወፎርድ የዓለም አቀፍ ዜጋ ሽልማት የሚባለው ሃሪስ ወፎርድ ግሎባል ሲቲዘን አዋርድ ነው የሚሉት በእንግሊዝኛው። የሰላም ጓድ ወይም ፒስ ኮር የሚሰጠው ታላቁ ሽልማት እንደሆነ ነው የሚነገረው። የሰላም ጓድ አስተዋጽኦ አድርጎ እነዛ ሰዎች ለማህበረሰባቸው ከሰላም ጓድ ጋር በሰመረ ያስተሳሰብ የዓላማ፣ የእምነት ስለ ሰብአዊ ክብር፣ ስለ ምጣኔ ሀብት፣ ስለ ማህበራዊና ፖለቲካዊ እድገት የጋራ እሴቶቻቸውን ተከትለው ላበረከቱት አስተዋጽኦ ነው የሚሰጠው ይላልና ታላቁ የዓለም አቀፍ መሪ ብለው የሚሰጡት ትልቁ ሽልማት እንደሆነ ነው የሚነገረው። እናቴ እያሉ የሚጠሯቸው እኚህ የሰላም ጓድ አባል እስቲ እሳቸውን ያስተዋውቁን። ቀጥለው እንግዲህ እነሱ በዚህ በአስራ ዘጠኝ ስልሳ ስምንት በፈረንጅ አቆጣጠር ማለት ነው፣ ለሁለት አመት ነው የመጣችው መጣ ነርስናት ሆስፒታል ውስጥ ነው ሌሎቹ በውስተኛው በጥር እንዲሁ ከእነሱ ስሰማ ለአስተማሪነት ወደ ተለያየ ሲሉ፣ እሷ ግን እዚሁ አዲስ አበባ ነበረ እና የምሰራውም ነርስ ናት። በጎ ፈቃደኛ ናት። በበጎ ፈቃድ ነው የምሰራው። እና እኔ ያን ጊዜ ትንሽ ልጅ ሆለታ ነው የተወለድኩት፣ ጉንትታ የሚባል ትንሽ ከተማ ውስጥ እዛ ተወልጄ እንግዲህ በዚህ በፖሊዮ ነው የ እና ሁለት ክራንችዜ ነው የምሄደው። ግን በፊት ያኔ ትንሽ ሆኜ እንግዲህ ፖሊዮ ሲሆን እኛ ሀገር ቤተሰቦቼ አመለካከትም ችግር አለ ድንጋጤ ማለት እንደሚወስዱኝ ገባሽ ሆነውና ክትባት ማቁ ደግሞ እንደ ድል ሆኖ ሁለት ወንድሞች ነበሩኝ። እኔ ላይ ነው ይሄ ነገር የተከሰተ። አላላቁ እነሱ ደህና ናቸው። እነሱ እንደዚህ አይነት ምንም ችግር ቤተሰብ ውስጥ ተከሰተም ና ልክ እንደ ቁጣና እንደ ማአት ነበረ ይሄ ጉዳይ የታየ ነው እና እነሱ የተቻላቸውን ጠበልም አረት በቃ በሀገራችን የሚካሄድበት አዋቂ ቤት ምናም ተብሎ ያን ሁሉ ያደረጋሉ ግን ምንም ሊሆንላቸው አልቻለም። አራት አመቶ ገደማ ነው የፖሊዮ ችግሩ የገጠመኝ ሁለት አመት ላይ ነው ይላሉ ሊቱ ደና ሁኜ በቃ እግሬ ግን በኋላ የመዛል ነገር አሳየ ነው የሚሉኝ እና በኋላ በአራት አመቴ ወደ ለጃ ነው ይሰጡኝ ጃ ነው ሆለታ የጦር አካዳሚ ያለ አይደለ ጉብኝት ይመጣሉ አሉ በአመት በአመት ይህንን መረጃ አላቸውና እሳቸው ሲመጡ ለሳቸው ልጅቷን አስተምሩልኝ ሕክምና እንድታገር አድርጉልኝ በማለት እዛ ጠብቀው እኔ ለሳቸው ሰጡ። እኔ ቀጥታ ከዛ በኋላ ወደ ሆስፒታል ጳውሎስ ሆስፒታል ነው የገባሁት እና ሜሪዛ ነው ያገኘችኝ እሷ ምሰራው ልስ ጻይ ነው እኔ የገባሁትኝ ጳውሎስ ሆስፒታል ነው። ከዛ ጳውሎስ ሆስፒታል በየሆስፒታሉ እየዞሩ ጉብኝት እያደረጉ ታካሚዎችም ማለት ነው። ያው እኔ ሆስፒታል ውስጥ ታገኘኛለች ጳውሎስ። ከዛ በኋላ ትወስድና ልስ በራሷ ማለት ነው በራሷ ህክምናው እዛ ነው የሚመቸው ብላ እንደውም በቀደመም እንዲሁን ኢንተርቪው ስትደረግ በጣም እግሯ ከፍተኛ ነበር አለች። ምክንያቱም መታጠፍም ነበር ታጥፏል ወደኋላ ኋላ ከፍተኛ ኦፕሬሽን እንደሚያስፈልገው ከፍተኛ ህክምና፣ ምክንያቱም በእሷ በራሷ ጥረት ፊዚዮተራፒ ይሄ ምናምን ነበረም ታግግ በዛ ለውጥ የሚያመጣ አልነበረም። ስለዚህ ከጳውሎስ ሆስፒታል ወደዚህኛ ወደ ልልጽ ፀሐይ ሆስፒታል ወሰደችና እዛ ኦፕሬሽን ተደርጌ በጣም ረጅም ሰዓት የፈጀ ነው። እንደውም ከሷ የምትለው በጣም ሁሉ ፈርቼም ነበር ነው የምትለው በቃ ረጅም ሰዓት አለቃሁም። ህክምናውም ኦፕሬሽኑም ትልቅ ሰዓት ነበር የፈጀው ያለን ለማላቀቅ ከዛ በኋላ እዛው ተከታተለኝ ነበር እግሬም የሚፈለገውን ፊዚዮቴራፒውንም ሁሉንም ነገር እያደረጋች ወደ ራሷ ቤት ሙቭ አደረገች ማለት ነው። ወደ ራሳቸው ቤት እኚህ የሰላም ጓድ በጎ ፈቃደኛዋ ራሳቸው ቤት ወሰደ ራሳቸው ቤት ወሰደች። ከዛ በኋላ ሁለቱ አመት ደረሰ፣ እንግዲህ መሄድ ነበረባት ወደ አገሯ። ስለዚህ ምን አደረገች? ወደ እንግዲህ ትምህርት ያስፈልጋታል። ገጠርም ያሉት ቤተሰቦች የት ጋር እንዳሉ ምንም ማንም የሚያውቅ ነገር የለም። ህጻን ማሳደጊያ አንድ ገባ አደረገችኝ ማለት ነው። ቀጨኔ ህጻን ማሳደጊያ ይባላል። አሁን እዛ አንድ ገባ አደረገችኝ እዛ ውስጥ ትምህርት እንድማር ያው ለሁሉም ነገር የተመቸ ነው ለመማርም ስታደርገኝ፣ ግን እሷ ስትሄድ አብሯት እዛ ቤታ ውስጥ የነበረ የ በፒስ ኮር የሚደገፍ ተማሪ ነበረ። አቶ ተክሌ ይባላል። አሁን እሱ አዲስ አበባ ያለው አለ። እሱ እሱን አደራህን፣ ይች ልጅ ተከታተላት፣ አደራህን በቃ ያደራ ልጅ መስጠት ትገባል። አሁን እንደሱ አደረገች እና እሷ ግን ያም ሆኖ በሱ በኩል ነው። ከዛ በኋላ ክትትሏ ምን ደረሰች ትምህርቷን ቤት ነው ያለ። ደብዳቤ ትልክልኛለች። ደብዳቤውን ያላነበውም እሱ የሌል ካልሻለች እንደዚህ ትልሻለች ላይ ትምህርትሽ በርቲ ወደፊት ገባሽ ወደፊት እንዲትሆኚ ያለሽ ጠንካራ ሁልች ሆኚ ምናምን እያለ ሁል ጊዜ በቃ ይመጣል። በተለይ ዊኬንድ ላይ በቃ የምፈልገውን ነገር ይዞልኝ ይመጣል። ምን በቃ ሙዝም የሚያስፈልገሽ ነገር ብሎ እሷም ከዛ በቃ ምንድን ነው የሚያስፈልገሽ ትጨምቃለች። የእውነቴን ነው የምነግርሽ፣ እና የእሷ ማበረታታት ነው ለዛሬው ህይወት የገባሽ እንዲህ እንደሆነ ያደረሰኝ ብያስባል። ክቡራትና ክቡራን አድማጮች የኢትዮጵያ አካል ጉዳተኛ ሴቶች ሀገር አቀፍ ማህበር መስራች ስራ አስኪያጅ ወይዘሮ ብርሃን ዳባ የቅርቡም የሽልማቱ በየአመቱ የሚሰጠው ሽልማት አሸናፊ የሆኑት የቆንጅት እንግዳ ከቆንጅት ጋር የጀመሩት ቃለ ምልልስ አላበቃም። ሁለተኛው ክፍል ሳምንት ይቀጥላል። ጥሩ ጭውውት ነበረ። መልካም ጭውውት ነው። ደስ ይላል። ትምህርታዊ ነው። ትንሽ ሙዚቃ እንስማ። ቴዎድሮስ ታደሰ ምላሽ ስጪኝ የሚል ዜማ አለው። እሱን ጋብዘን ወደ ማጠቃለያ እንሄዳለን። Altyazı M.K.

Some of ቴዲን እናመሰግናለን አድማጮች። አሁን የማጠቃለያ ዎችን ዓለም አቀፉ የሰብአዊ መብቶች ተሟጋጅ ቡድን ሁማን ራይትስ ዋች አስገድዶ ጥፋተኝነትን በማሳመን የሕክምና አገልግሎት አቅርቦትን በመከልከልና የሕግ ጥበቃ በመንፈግ ዓለም አቀፍ እውቅና ያለውን የሊቢያን መንግስት ተጠያቂ ያደረገ ቡድኑ በምስራቅ ሊቢያ በአገር ውስጥ ግዛት ሚኒስቴርና በጦሩ ቁጥጥር ስር በሚገኙ ሶስት እስር ቤቶች አረጋገጥኩ ያላቸውን ጥሰቶችም ዘርዝረዋል። በግንቦት 16 የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የህዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቃለም ከትናንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። የዩናይት ስቴትሱ መከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍ አለባት ሲሉ ጥሪ ያቀረቡ የማጠቃለያ ወሬዎቹ ነኙ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ አሁን አራት ሰዓት በ1922ና 25 ሜትር ባንዶች ከሚያሰማው ፕሮግራም የዛሬውን እዚህ ላይ ያበቃ። ነገ በዚሁ አማርኛ ፕሮግራም መጀመሪያ ከምሽቱ 1 እስከ 1 ተኩል ከዛም በመደበኛው ከ3 እስከ 4 በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከአቀናባሪያችን ቴሌላም ባክ ከተጠቂው የስርጭት መሐንዲስ ሊና ስራሚኮስና፣ ያስተናገድናችሁን ያሉ አክብድና አዲሱ አበበ በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። መልካም ምሽት።